the voice of America. የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የቀድሞ ፕሬዚዳንት ጆርጅ ቡሽ ዳላስ፣ ቴክሳስ ውስጥ ለተገደሉት አምስት የፖሊስ አባላት ትናንት በተደረገው የሁሉም እምነቶች የጸሎትና የሽኝት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ፕሬዚዳንት ኦባማ የአገሪቱ ፖሊሲ አባላት የሕዝቡን ደህንነት ለመጠበቅ በታታሪነት የሚሰሩ መሆናቸውን ገልጸው አሞግሰዋቸዋል። ይሁንና የተዛባው አመለካከቶች መኖራቸው ግልጽ ነው ያሉት ፕሬዚዳንቱ ዝላቲካ ሆክ ያቀናበረችውን ዘገባ አዳነች ሳዬ ይዛ ቀርባለች። ኦባማ ሀዘንተኞቹን ያጽናኑት በትላንቱ የጸሎት ስነስርዓት ብቻ ሳይሆን ባለፈው ወር በኦርላንዶ ፍሎሪዳ፣ ባለፈው ዓመት በቻርልስተን ደቡብ ካሮላይና እንዲሁም በሌሎች ቦታዎች ሀዘንተኞችን ያጽናኑባቸው ሁኔታዎች ነበሩ። በፕሬዚደንትነቴ ወቅት እጅግ በበዙ የሀዘን ወቅቶች ላይ ንግግር አድርጌያለሁ። ህብረተሰብ የበዛውን ኃላፊነት በፖሊሶች ላይ በመጣል ለሚፈጽማቸው ተግባሮች ግን ያነሰ ኃላፊነት ይወስዳል ብለዋል። ኦባማ በንግግራቸው በዓለም ስላለ ሁኔታ የሚኖረንን አመለካከት መቆጣጠር እንችላለን፣ በእርስ በራሳችን ላይ ያለውን አያያዝም መቆጣጠር እንችላለን። የቀድሞ ፕሬዝደንት ጆርጅ ዳብሊው ቡሽ ባደረጉት ንግግርም የሰዎችን መልካም ገጽታ ለማሳየት ሞክረዋል። በሕልማችን ያየናትን አይነት ሰብአዊነት የተላበሰች አገር ለመገንባት የምንችለው መለዮ ያጠለቁ ወንዶችና ሴቶች በዘብ ሲቆሙ እንደሆነ እናውቃለን። የትላንቱ የጸሎት ስነ ስርዓት በተፈጸመበት የሙዚቃ አዳራሽ ውጭ ከነበሩት ሰዎች መካከል አንዳንዶቹ የፕሬዚደንት ኦባማን በቀብር ስነ ስርዓቱ መገኘት አሞግሰዋል። ኮርኒሊስ ሮበርትሰን አንዱ ናቸው። እዚህ ድረስ መጥቶ ከባድ ሐዘን የደረሰባትን ከተማ ያጽናና ከፍተኛው የሀገሪቱ ወታደራዊ ኃይል አዛዥ ያለን በመሆኑ ደስታ ይሰማኛል። በርካታ ሌሎች ግን አፍሪካውያን አሜሪካውያን እንደገና በማንሰራራት ላይ ያለው ዘረኝነት ሰለባዎች ናቸው ይላሉ። ሊዮኔሳ ሞርጋን ገና ያላቆሙ ነገሮች እንዳሉ ይሰማኛል ብለዋል። ለረጅም ጊዜ ሲካሄዱ የቆዩ ነገሮች እንዳሉ ይሰማኛል። እኔ ራሴ ባለቤቴና የማውቃቸው ሰዎች የገጠሙን ተሞክሮዎች አሉ። ይሁንና ጥላቻን ሳይሆን ፍቅርን ማስፋፋት ያለብን ይመስለኛል። ፖሊሶቹ የሚገደሉበት ምክንያት መኖር የለበትም። ዶሚኒክ አሌክሳንደር የተባሉት ደግሞ ጉዳዩ መፍትሄ ማግኘት አለበት ብለዋል። ፕሬዝደንቱና በህዝብ የተመረጡ ባለሥልጣኖች ለችግሩ መፍትሄ እንዲያገኙ እንፈልጋለን። ጉዳዩ ከተፈጸመ በኋላ ሳይሆን እንዲህ ዓይነት ተግባር እንዳይደረግ በመላ አገሪቱ ያለውን ማኅበረሰብ ላስቆጣው ጉዳይ ሕጎችንና ፖሊሲዎችን በመለወጥ መፍትሄ ማግኘት ያስፈልጋል። አንዳንዶቹ ደግሞ የተሻለ ጊዜ እንደነበር በመግለጽ አስታውሰዋል። በአሁኑ ወቅት ጥሮታ ላይ ያሉ የፌዴራል መርመራ ክፍል ሠራተኛ ጄሪ ፉስሌር በበኩላቸው አም፣ 75 ዓመት ሆኖኛል። በጣም የተቀራረበ ህዝብ ያላት ሀገር የነበረችበትን ጊዜ አስታውሳለሁ። ሁሉም ሀገር ወዳል ነበር። ወደዚያ እንመለሳለን ብዬ ተስፋ አደርጋለሁ። ሰዎች ምን እያሉ እንደሆነ በመደማመጥ መግባባት ከቻል ቁስሉ መዳን ይጀምር ይሆናል። ቶኒ ኢቫንስ የተባሉ ካህን አፍሪካዊ አሜሪካዊ ግን ባለፈው የሀገሪቱ ታሪክና በተፈጸሙት ተግባሮች ምክንያት ቁስሉ በቀላሉ ሊድን ይችላል። እንዳውም ነገሮች በፍጥነት ሊፈነዱ ይችላሉ ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል።